በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዛሬ የኢትዮጵያ ቆይታቸው በጋምቤላ ዞን በሚገኙ መጠለያዎች የሰፈሩ የደቡብ ሱዳን ስደተኞችን ጎብኝተዋል። በአካባቢው ሀገሮች የጸጥታ ጉዳዮች ላይ ያተኮረ ጉብኝት ለማድረግ ወደ አፍሪካ ቀንድ የተጓዙት አምባሳደር ሄሊ ግጭቶች ተጨማሪ የጽንፈኛ መፈልፈያዎች እንዲፈጥሩ አንፈልግም ብለዋል። እስክንድር ፍሬው ዝርዝሩ ልኳል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ ሲመጡ የመጀመሪያቸው ነው። በዘጠኙ ወራት የፕሬዝዳንት ዶናልድ ትራምፕ ቆይታም ወደ አህጉሪቱ የመጡ የመጀመሪያዋ ከፍተኛ ባለስልጣን ናቸው። እናም ጉብኝታቸው የትራምፕ አስተዳደር ከአፍሪካ አንጻር ስለሚከተለው ፖሊሲ የመጀመሪያውን ፍንጭ ይሰጣል ተብሎ ተጠብቋል። ዛሬ አምባሳደሯ በጋምቤላ ክልል በሚገኙ መጠለያዎች የሰፈሩ የደቡብ ሱዳን ስደተኞችን ጎብኝተዋል። አምባሳደር ሄሊ ትናንት ለጋዜጠኞች ሲናገሩ ለዚያች አገር ዜጎች መሰረድና ለተባባሰው ግጭት የደቡብ ሱዳንን መንግስት በእጅጉ ወቅሰዋል። በተለይ አገራቸው ለደቡብ ሱዳን የምትሰጠውን እርዳታ ታቋርጥ እንደሆነ ተጠይቀው የሰጡት ምላሽ በፕሬዝዳንት ሳልቫኪር ማያርዲት ላይ ያላቸውን አቋም ግልጽ ያደረገ ነው። ዩናይትድ ስቴትስ ለደቡብ ሱዳን የምትሰጠውን እርዳታ ከማቋረጧ በፊት በጥንቃቄ ማሰብ ያስፈልጋል። ምክንያቱም ፕሬዚደንት ኬር የዩናይትድ ስቴትስ እርዳታ ቢቋረጥ ደንታ አይሰጣቸውም፣ ህዝባቸው ቢሰቃይ አይገዳቸውም። የሚያሳስበን ይህ ነው። እርዳታውን ማቋረጥ ራሱም ቢሆን ለውጥ ያስገኝ አያስገኝ አናውቅም። ይህ የምንወያይበት ጉዳይ ነው። ፕሬዚዳንት ኬርን ነቅነቅ እንዲሉ የሚያደርጋቸው በትክክል ምን ሊሆን እንደሚችል እናያለን። መንግሥታት ዜጎቻቸውን ችላ ማለት እንደሌለባቸው የተናገሩት አምባሳደሯ በዚያ ምክንያት የሚመጡ ግጭቶች ለሽብርተኞች መፈልፈያ እንደሚሆኑና አገራቸውም ያንን እንደማትፈልግ አብራርተዋል። በአፍሪቃ ብቻ ሳይሆን በዓለም ዙሪያ የምናስተውለው አንዲት ሀገር ለሕዝቦቿ የማታስብ ከሆነ ግጭቶች ይከተላሉ። ስለዚህ ሰብአዊ ሁኔታም ይሁን ድምጻቸው እንዲሰማ መጠየቅም ይሁን ለመሰረታዊ አገልግሎቶች አቅርቦት እንዲኖራቸው ማድረግ በጣም አስፈላጊ ናቸው። እናም የደቡብ ሱዳንን ሁኔታ ስትመለከቱ የሰብአዊ ፍላጎት አቅርቦት ሲነፈግ የቀጠለውን ግጭት ማየት ህዝቡን ችላ ያለ መንግስትን ማየት ወደ ግጭት ያመራል። ያ ሁኔታም ሲባባስ እያየን ነው። ያ ግጭት ሲከሰት ታዲያ ለጽንፈኛ ኃይሎች መቀፍቀፊያ ይሆናል። ያ ደግሞ የማንፈልገው ሁኔታ ነው። ሽብርተኝነትን ለማሸነፍ፣ ቦኮ ሃራምን ለማሳደድ፣ ለውጥ የሚያመጡ ተግባራትን ለማከናወን ከአፍሪካ ህብረት ጋር በአጋርነት እየሰራን ነው ማየት የምንፈልገው ይህ እንዲሆን የሚያመቻቹ ተጨማሪ የሽብርተኛ መፈልፈያዎችን ነው። እናም ከእነርሱ ጋር በአጋርነት ለመስራት ፈቃደኞች ነን። ትናንት አዲስ አበባ የገቡት አምባሳደር ኒክሄሊ በመጀመሪያ ቀን ቆይታቸው ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋርም ተገናኝተው ተወያይተዋል። ይህ ውይይትም በአካባቢው የሰላምና የጸጥታ ጉዳዮች በተለይም በደቡብ ሱዳንና በኮንጎ ዲሞክራቲክ ሪፐብሊክ ባሉ ሁኔታዎች ላይ ማተኮሩን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በአሰራጨው መግለጫ አስታውቋል። ጠንካራ ተቋማትና ነጻ ማህበረሰብ በመፍጠር በኢትዮጵያ ተጨማሪ እድገት ማስመዝገብና ረጅም ጊዜ የቆየውን ሰላምና መረጋጋት ማስቀጠል በውይይቱ ከተነሱ ነጥቦች መካከል መሆናቸውንም አመልክቷል። የአምባሳደር ሄሊን የትዊተር ገጽ የጠቀሰው አፍሪካ ኒውስ እንዳለው ደግሞ ከጠቅላይ ሚኒስትሩ ጋር የተደረገው ውይይት በሰብአዊ መብት ጉዳዮች ላይ ማተኮ ተዘክሯል። ውይይቱ በሰብአዊ መብትና የኢትዮጵያ ወጣቶች ድምፅ በሚሰማበት ሁኔታ ላይም አተኩረዋል ነው ያለው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከቀናት በፊት ባወጣው መግለጫ መንግስት ሀሳብን በነጻነት መግለጽን እንዲፈቅድ እናበረታታለን ብሏል። በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎቹን የሚለይ ግልጽ ምርመራ እንደሚያስፈልግም መጠቆሙ ይታወሳል። ሶማሊያን በተመለከተም በዚያ ለሚገኙ የሰላም አስከባሪ ኃይሎች ሀገራቸው የምታደርገውን ድጋፍ መቀጠሏን ነው ኒኪ ሄሊ ለጋዜጠኞች ያስረዱት። ለአፍሪካ ህብረት የሶማሊያ የሰላም ማስከበር ተልእኮ አሚሶም ሁልጊዜም ከፍተኛ ድጋፍ እያደረግን ነው። ከሁሉም አጋሮቻችን ጋር በጸረ ሽብር ጥረታችን እየሰራን ነው። በዚህ ስራችን እንቀጥላለን። ሽብርተኞችን በየትም ስፍራ መዋጋታችን እጅግ አስፈላጊ ይመስለኛል። በተለይም የአፍሪቃ ወጣቶች ወደ እነዚህ ጽንፈኛ ቡድኖች እንዳይሳቡ እድሎችን መፍጠራችንን የሚውሉባቸውን ጥሩ ሁኔታዎችን ማመቻቸታችንን ማረጋገጥ አለብን። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በነገው ዕለት ወደ ደቡብ ሱዳን እንደሚያመሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ